The Voice of America ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ የሰኞ መጋቢት 8 2006 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሻው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት የኢትዮጵያ መንግስት የተለያየ የኑሮ ደረጃ ላላቸው የአዲስ አበባ ከተማ ነዋሪዎች 220 ሺህ ቤቶችን በሁለት ዓመት ጊዜ ውስጥ እንደሚያቀርብ አስታወቀ። በዚህ ሁለት ዓመት የ225 ሺህ ቤቶች ገንብቶ ለማጠናቀቅ ነው ታስቦ እየተሰራ ያለው፣ ለዚህ ቅድመ ዝግጅት እየተደረገ ያለበት ሁኔታ ነው ያለው አቶ መኩሪያ ሐሌ የከተማ ልማትና ግንባታ ሚኒስትር ናቸው። ዝርዝሩን ይዘናል። በቅርቡ በዚህ በዩናይትድ ስቴትስ እና በጀርመን የበርሊን ከተማ በተካሄዱ ሁለት የአለም አቀፍ የፊልም ትዕይንቶች የተመልካች ሽልማትን ለመቀበል የበቃው ኢትዮጵያዊ ፊልም ድፍረትን የተመለከተ ዘገባ፣ እንዲሁም ከአሜሪካ የመዝናኛ ዝግጅታችን ደግሞ በብሩስሊ ሕይወት ላይ የሚያጠነጥን ፊልም ላይ የተሰናዳ ዘገባን ይዘናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን የዓለም ዜናዎች ቆንጅታዬ ታሰማናለች። ዋይት ሀውስ ክሪሚያ ከዩክሬን ተገንጥላ በሩሲያ ወደ መያዝ በምታደርገው እንቅስቃሴ የፖለቲካ ግፊት ሚና ያላቸው አስራ አንድ ሩሲያውያን ገንዘብ እንዳይንቀሳቀስ አገደ። የኦባማ አስተዳደር እቀባውን ዛሬ ሰኞ ይፋ ያደረገ ሲሆን ቀደም ብሎ የአውሮፓ ህብረት ሀያ ዘጠኝ የሩሲያና የዩክሬን ባለስልጣናት ላይ የጉዞና የንግድ እቀባ ጥሏል። ዩናይትድ ስቴትስና የአውሮፓ ህብረት እርምጃዎቻቸውን የወሰዱት ክሬሚያ ከዩክሬን እንደምትገነጠልና የሩሲያ አካል ለመሆን እንደምታመለክት በዛሬው እለት ይፋ ማድረጓን ተከትሎ ነው። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶም ዛሬ ባወጣው መግለጫ ውሳኔ ህዝቡን ህገ ወጥ ብሎታል። ማሌዥያ የደረሰበት የጠፋው የመንገደኞች አውሮፕላኗ ፍለጋ ሆን ተብሎ ወደዚያ አቅጣጫ እንዲዞር ተደርጓል ተብለው ወደሚጠረጠሩት አካባቢዎች መቀጠሉን ገልጻለች። የመከላከያ ሚኒስትሩ ሂሻሙዲን ሁሴን በሰጡት መግለጫ 26 ሀገሮች በውሃ ውስጥና በ11 ሀገሮች በሚካሄደውና ብዙ ሚሊዮን ካሬ ኪሎ ሜትሮች ስፋት ባካተተው ፍለጋ እየተሳተፉ መሆናቸውን ገልጠዋል። ቦይንግ 777ቱ አውሮፕላን መርማሪዎች እንደሚጠረጥሩት መጋቢት አንድ ቀን ባልታወቀ ምክንያት እንደተሰወረ ሰሜኑን ይዞ ወደ ማዕከላዊ እስያ አምርቷል አሊያም ደግሞ ሰፊው የህንድ ውቅያኖስ ውስጥ ጠልቋል። የአውስትሬሊያ ጠቅላይ ሚኒስትር ቶኒ አበት ከማሌዥያ ጠቅላይ ሚኒስትር ናጂብ ራዛክ በቀረበላቸው ጥሪ መሰረት ደቡባዊውን የፍለጋውን ክፍል ለመምራት ተስማምተዋል። ናይጄሪያ ውስጥ ለስራ ለመመዝገብ የወጡ አስራ ስድስት ሰዎች በግፊያ ውስጥ ተረጋግጠው መሞታቸው ተሰማ። ግፊያው የተፈጠረው የናይጄሪያ መንግስት ባወጣው ወደ አምስት ሺህ የሚጠጋ ክፍት የስራ ቦታ ማስታወቂያ መሰረት ለመመዝገብ ግማሽ ሚሊዮን የሚሆን ሰው በምዝገባ ቦታዎች ላይ በመታጨቁና በመረባረቡ መሆኑን ባለስልጣናቱ ገልጸዋል። አደጋው ከትናንት በስቲያ ቅዳሜ የደረሰው በመላ ሀገሪቱ በተከፈቱ አምስት የምዝገባ ጣቢያዎች ላይ እንደነበረ የናይጄሪያ የሀገር ውስጥ ጉዳይ ሚኒስትር አባሞሮ አመልክተው፣ ሰዎቹ ህይወታቸውን ያጡት ትዕግስት በማጣታቸው ነው ብለዋል። የናይጄሪያ ኢሚግሬሽን አገልግሎት ላወጣቸው ለ4556 ክፍት ቦታዎች 500 ሺህ ሰዎችን መመዝገቡን የሀገሪቱ የመብት ተሟጋቾች ገልጸዋል። ናይጄሪያ ውስጥ ስራ ቀጣጥነቱ እጅግ ከፍተኛ መሆኑ ሲነገር እንደ አውሮፓውያን አቆጣጠር በ2011 መጠኑ 23.9 ከመቶ ደርሶ እንደነበረ የቅኝት መዛግብት ያሳያሉ። ሊቢያ ውስጥ በአማጽያን እጅ ከምትገኝ የወደብ ከተማ ሕገወጥ በሆነ መንገድ ተቀድቷል የተባለ ድፍድፍ የነዳጅ ዘይት የጫነች አንዲት መርከብ በዩናይትድ ስቴትስ ባህር ወለድ ኮማንዶ አባላት መያዟ ተገለጠ። የማንም ሀገር ምዝገባና ባለቤትነት የሌላትን በያዝ ነው የአውሮፓውያን መርከብ በ ያዝ ነው የአውሮፓውያን ወር መጀመሪያ ላይ በሶስት የታጠቁ ሊቢያውያን ተይዛ ነበር የተባለችውን መርከብ የኮማንዶ አባላቱ የተቆጣጠሯት ያለአንዳች ጉዳት መሆኑን የዩናይትድ ስቴትስ የመከላከያ ሚኒስቴር ዛሬ አስታውቋል። ትናንት ከምሽቱ አራት ሰዓት አካባቢ በቆጵሮስ የባህር ወሰን አቅራቢያ የተፈጸመው እርምጃ የተወሰደው የሊቢያና የቆጵሮስ መንግስታት ጥያቄ ካቀረቡና በዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከጸደቀ በኋላ መሆኑ ታውቋል በአማጽያን የተያዙ ወደቦች የፈጠሩት መፋጠጥ የሊቢያን የነዳጅ ዘይት አቅርቦት በ በሰማኒያ ከመቶ እንዲያሽቆለቁል አድርጎታል ለሰዓቱ ያለን ዜና በዚሁ ያበቃል የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በአዲስ አበባና በሌሎችም የሀገሪቱ አካባቢዎች እየተካሄዱ ያሉ ሰፊ የመሰረተ ልማት ግንባታዎች ከፍተኛ የስራ እድል የፈጠሩ መሆኑን የኢትዮጵያ መንግስት ይገልጻል። ኤርነስት ኤን ያንግ የተባለው አማካሪ ድርጅት የኢትዮጵያ ኃላፊ አቶ ዘመዴነህ ንጋቱም በስፋት የቀጠለው የመሠረተ ልማት ግንባታ በሀገሪቱ ፈጣን ለውጥ ለማምጣት አዎንታዊ ጅምር መሆኑን ይገልጻሉ። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አስተላልፏል። ከአዲስ አበባ እስከ ቤንሻንጉል እስከ ክልል ከተሞች የሚካሄዱ ሰፊ የመሠረተ ልማት ግንባታዎች በተለይ ባለፉት አምስት ዓመታት በአይነትም ሆነ በመጠን እየጨመሩ መጥተዋል። ከመኖሪያ ቤት ግንባታ እስከ ታላቁ የህዳሴ ግድብ፣ ከመኪና መንገድ እስከ ባቡር ሐዲድ ቀደም ባሉት ዓመታት ባልታየ ሁኔታ በእነዚህ ዓመታት የግንባታ እንቅስቃሴዎች እየታዩ ነው። ይህ ደግሞ ቀጣይነት ያለው እንደሚሆን የኢትዮጵያ መንግስት ይገልጻል። ሰሞኑን በአዲስ አበባ በተካሄደው የከተማ ልማት ቤቶችና ኮንስትራክሽን ጉባኤ ላይ የተናገሩት ከፍተኛ የመንግስት ባለስልጣን የጠቆሙት ይህንኑ ነው። የከተማ ልማትና ኮንስትራክሽን ሚኒስትሩ መኩሪያ ኃይሌ በዚሁ ጉባኤ ላይ ሲናገሩ፣ የመኖሪያ ቤቶች ግንባታ በራሱ እንኳን ከፍተኛ የስራ እድል እየፈጠረ መሆኑን አስረድተዋል። ይህ የቤቶች ግንባታ ደግሞ ተጠናክሮ የሚቀጥል መሆኑን ሚኒስትሩ ለቪኦኤ አብራርተዋል በዋነኛነት አሁን በዚህ ሁለት ዓመት ወደ 225 ሺህ ቤቶች ለመገንባት ነው 95 ሺህ ቤቶች ወደ 25 ሺህ ለተጠቃሚ የተላለፈ 70 ምናምን ሺው ደግሞ አሁን በግንባታ ላይ ያለ እሱ አጠናቆ የማስተላለፍ 65 ሺህ ቤቶች የተጀመሩ አሉ እነሱን በሚቀጥለው አመት አጠናቆ የማስተላለፍ 65 ሺህ ቤቶች ደግሞ ለሚቀጥለው አመት የሚጀምሩ አሁን መሬቱ ተዘጋጅቷል። የአካባቢ ልማት ዲዛይኑ ኮንትራክተር መረጣውንም ለዛ መሬት የመሰረተ ልማት ማቅረብም ስራ እየተሰራ ነው ያለው። በዚህ ሁለት አመት የ225 ሺ ቤቶች ገንብቶ ለማጠናቀቅ ነው ታስቦ እየተሰራ ያለው። ለዚህ ቅድመ ዝግጅት እየተደረገ ያለበት ሁኔታ ነው ያለው። ይሄ የሁለት አመቱ ነው። ከዛ በኋላ ያለው ግን በየአመቱ 165 ሺ ቤት የመገንባት ሳይሆን አጠቃላይ የግንባታ መጠኑ ፍጥነቱም ለመቀየር ነው ዝግጅት እየተደረገ ያለው። አደረጃጀቱን የመቀየር አሰራሩን የመቀየር ቴክኖሎጂውን የመቀየር እና በጣም መሰረታዊ የሚባል ለውጥ ለማምጣት ነው እየሰራን ያለ ነው። ዜጋው መቆጠብ እስከቻለ ጊዜ ድረስ ና የዛ መብት ተጠቃሚ መሆኑን እስካረጋገጥን ጊዜ ድረስ ችግር አይኖርም። በአዲስ አበባ እየታየ ያለው ግን የመኖሪያ ቤቶች ግንባታ ብቻ አይደለም። ለተለያዩ አገልግሎቶች የሚውሉ ህንፃዎች፣ ሆቴሎች፣ የመኪና መንገዶች፣ የባቡር ሀዲድ ና ሌሎችም በተለያዩ የከተማ አካባቢዎች በግንባታ ላይ ናቸው። ኤርነስት ኤንዲያንግ የተሰኘው አማካሪ ድርጅት የኢትዮጵያ ኃላፊ አቶ ዘመዴንህ ንጋቱ የመሰረተ ልማት ግንባታ ለማንኛውም ሀገር የጀርባ አጥንት መሆኑን ይናገራሉ። ያለ መሰረተ ልማት ግንባታም ኢኮኖሚ ሊንቀሳቀስ አይችልም ይላሉ። በአዲስ አበባና በሌሎችም አካባቢዎች የመሰረተ ልማት ግንባታዎች መስፋፋትም አዎንታዊ ጅምር መሆኑን ያስረዳሉ። ኢትዮጵያ ውስጥ በአሁኑ ጊዜ የኢኮኖሚውን እንቅስቃሴ ድጋፍ የሚሆነው ኢንፍራስትራክቸሩ በአፋጣኝ ስራ ላይ ከዋለ ኢንቨስት እየተደረገበት ስለሆነ ነው። እና በአሁኑ ጊዜ ላልከው ጥያቄ ምን ያመለክታል? ለምንትለው የኢኮኖሚው እንቅስቃሴ እንዳለ የሚያሳይ ከፍተኛ ምልክት ነው ማለት ነው። የኢኮኖሚ ድገት እንዳለ የሚያሳይ አብሶሉትሊ ማለት እንግዲህ፣ ኢኮኖሚ አድጓል ስንል ያንን የኢኮኖሚ ማሳደጊያ መሰረቶቹ እነኝ ናቸው ማለት ነው። የዛ ማመለካከቻ ነው ማለት ነው። እዚህ ላይ አቶ ዘመዴነህ ለምሳሌ እንግዲህ እርስዎ እንደሚያውቁት በተለይ መንግስት በእነዚህ ግንባታዎች ላይ በተለይ ሜጋ ፕሮጀክቶች ብሎ በሚጠራቸው ፕሮጀክቶች ላይ ከፍተኛ ገንዘብ ነው የሚያፈሰው። ሌሎችን በርካታ ፕሮጀክቶች አሉ እና ይህን ያህል ገንዘብ በተመሳሳይ ጊዜ ለበርካታ ፕሮጀክቶች ወጪ ማድረግ የአዎንታዊውን ያህል አሉታዊ ጎኖች የሚኖሩታል ሲሉ አስተያየት የሚሰጡ አሉ። እኔ ከዚህ በፊት በተደጋጋሚ የምለው ነገር ነው። የኢትዮጵያ ኢኮኖሚ ከፍተኛ ደረጃ ኢንፍራስትራክቸር ላይ ኢንቨስትመንት ባይደረግበት ኖሮ አሁንም ደግሞ በቀጣይ ባይደረግበት እድገት አያሳይም። ይሄ በጣም ለማንም ሊገባው የሚችል ይመስለኛል። ምክንያቱም ግድብ ካልተሰራ መብራት አይኖርም። መብራት ከሌለ ፋብሪካ አይንቀሳቀስም። ምንም ነገር አይንቀሳቀስም። ኢንፋክት በአጠቃላይ አፍሪካ ውስጥ የምናየው ትልቁ ድክመት የአፍሪካ ኢኮኖሚዎች እድገት ምንድን ነው፣ መሰረተ ልማት ኢንፍራስትራክቸሩ ላይ ብዙ ኢንቨስትመንት አላደረጉም። ስለዚህ እኔ ጠቀሜታው በከፍተኛ ደረጃ አብላጫው አለው ብዬ ነው የማምነው። ጉዳት አለው የሚለው የትኛው እንደሆነ አይገባኝም። ምናልባት የፋይናንስ እጥረት በሚኖርበት ጊዜ ከሌሎች ሴክተሮች ጋር ይሻማል የሚለው ሊሆን ይችላል። ግን ለምሳሌ የግሉን ዘርፍ ያዳክማል፣ የውጭ ምንዛሪ ጥረት ይፈጥራል ለሚሉ የተለያዩ አስተያየቶችን ይሰጣሉ፣ ዓለም አቀፍ ተቋማትን ጨምሮ። ውልህ እንዳልኩ ለምሳሌ ኢትዮጵያ በዓመት ካላት ባጀት እስከ ስልሳ በመቶ በላይ እስከ ሰባ በመቶ ደረሰ የሚሆነውን ለመሰረተ ልማት ወይም ናን ሪካረንት ኤክስፐንዲቸር ለሚባለው የምታጠፋ አገር ኢንቨስት የምታደግ አገር ነች። ለምሳሌ ናይጄሪያ የተገለበብጤዎች ነው። ሰባ በመቶውን በየአመቱ ለፍጆት የሚያወጣ በጀት ነው ያላቸው እነሱ ጋር። እንግዲህ የኢንፍራስትራክቸር ችግር ያለውን ያመጣውን ችግር እናቃለን፣ አለም ናይጄሪያ ውስጥ ያለውን። ስለዚህ ፕራይቬት ሴክተሩን ተጽዕኖ ያመጣበታል የሚለውን ሰፋ አድርገን በረጅም ደረጃ ማየት አለብን። ፕራይቬት ሴክተሩ ማደግ የሚችለው መንቀሳቀስ የምንችለው እኛ ፕራይቬት ሴክተሩ መሰረተ ልማት ኢንፍራስትራክቸር ካለ ነው፣ እንዳልኩ ነው። መንገድ ከሌለ፣ ባቡር ከሌለ፣ ግድብ ካልተሰራ፣ ኤርፖርቶች ካልተስፋፉ ፕራይቬት ሴክተሩ ሊንቀሳቀስ አይችልም። ይህንን መገንዘብ አለብን። ይሄ ግን ስራ ላይ መዋል ሲጀምር አሁን ኢትዮጵያ ገና ታዳጊ አገር ስለሆነች ነው በከፍተኛ ደረጃ ኢንቨስት ማድረግ ያለባት በአሁኑ ጊዜ ጎልቶ የሚታየው ለዚህ ነው። ከጥቂት ዓመታት በኋላ ይሄ በከፍተኛ ደረጃ የሚደረገው ኢንቨስትመንት ወይ ፕራይቬት ሴክተሩ ያደርገዋል፣ ወይም አስፈላጊነቱ እየቀነሰ ይመጣል። ምክንያቱም መንገድ ተሰርቶ ከተወሰነ ጊዜ በኋላ በዚህ ስፒድ አይሄድም አይደለም። ሀዲዶቹም ባቡሩም ተሰርቶ፣ አሁን የአዲስ አበባ የምታየው ሳብወይ ላይት ራይል የሚባለው ተሰርቶ ባቡር ፕሮጀክቱ እነሱ ካለቁ በኋላ ስራ ላይ ሲውሉ፣ እንደውም ለፕራይቬት ሴክተሩ ለእኛን ጨምሮ ጥቅም ይኖረዋል። ስለዚህ እኔ የጠቀሜታው ከፍተኛ አብላጭ አለው ብዬ ነው ሁልጊዜም ገለጻ አደርገው። ገንዘቡ እየወጣ ያለው በሀገሪቱ ፈጣን ለውጥ ሊያመጡ በሚችሉ ዘርፎች ላይ መሆኑን የሚገልጹት አቶ ዘመዴነህ ከዚህ አንጻር የወደፊቱን ጥቅም ማየት እንደሚገባ ያምናሉ። እርነስት እንዲያንግ የተሰኘው አማካሪ ድርጅት የኢትዮጵያ ኃላፊ ከሆኑት አቶ ዘመዴነህ ንጋቱ ጋር ያደረግኩትን ቃለምልልስ በሌላ ዝግጅት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከምሽቱ አንድ ሰዓት ከ12 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ የሚተላለፈው ስርጭታችን እስከ አራት ሰዓት ድረስ ይቀጥላል። ድፍረት የተሰኘ ኢትዮጵያዊ ፊልም በቅርቡ በዚህ በዩናይትድ ስቴትስና በጀርመኗ የበርሊን ከተማ በተካሄዱት ሁለት ዓለም አቀፍ ዓመታዊ የፊልም ትዕይንቶች የተመልካቾችን ሽልማት ለመቀበል በቅቷል። በኢትዮጵያ የሕግ ባለሙያ ሴቶች ማኅበር መሥራችና ለረጅም ጊዜ የመሩት ወይዘሮ መዓዝ አሸናፊ በዚህ ፊልም ታሪካቸውና ስራቸው ይታያል። የፊልሙን ትረካ በዲሬክተሩና እሳቸውን ተመስላ በተጫወተችው ተዋናይ ላይ ጭምር የሚሰጡትን አስተያየት ይዘናል። ወይዘሮ መዓዛ በአሁኑ ወቅት ዋናው መቀመጫውን በአዲስ አበባ ባደረገው የተባበሩት መንግስታት ድርጅት የአፍሪካ ምጣኔ ሀብት ኮሚሽን ወይም ጽህፈት ቤት የሴቶች ጉዳይ የሕግ አማካሪና እንዲሁም የሴቶችን አቅም ማጠናከር ራዕዩ አድርጎ የተቋቋመው እናት ባንክ የዲሬክተሮች ቦርድ ሰብሳቢ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። ወደ ቅንብሩ የ14 ዓመት ልጅ 14 ዓመት እና የ14 ዓመት ልጅ ናት። ወንድ የገደለችው ለምንድነው? ወይዘሮ መዓዛ ስኪ ለሁሉም መነሻ ከሆነው ታሪክ እንነሳ። የተቃጣባትን ጠለፋ ይልቁንም የሀይል እርምጃ ለመከላከል አጥቂዎቿ ላይ በሰነዘረችው የአጸፋ ወይም የምላሽ እርምጃ የተከሰሰችው ታዳጊ አበራሽ ታሪክ እንዴት ለዚህ ሁሉ በቃ ለመሆኑ፣ እርሶስ ለዚህ ታሪክ እንዴት ተሳቡ? ታሪክ ውስጥ ከየት ጀመረ? እንግዲህ ይሄ ጉዳይ የተፈጠረው እኛ የህግ ባለሙያቶች ማህበር ጀምረን ገና ማህበሩ አንድ አመት ሁሉ ላይ ነበር። እኔ ያው መስራች ዲሬክተር ነበርኩ በወቅቱ፣ እና ይሄ ጉዳይ የአንዲት ህፃን ልጅ ማለት ያው ሰባት አመት ልጅ ተጠልፋ ጠላፊዋንም ራሷን በመከላከል እንደገደለች ሬዲዮ ሰማሁ። ድንገት አንድ ሳሙኤል የሚባል የእኛ ጉዳይ ፍጻሜ ነበር፣ ከእሱ ጋር በመኪና ስንሄድ በሬዲዮ ድንገት ይሄንን ዜና ስሰማ ያው ወደ ቢሮ ተመልሼ ለጉጭ ጋር ተመካከርንበትና ይሄን ጉዳይኛ ተከታትለን እጅ ልጅ ተከላክለን ማዳን የሚል ውሳኔ ላይ ደርሰን እንግዲህ በዚህ ሁኔታ የተጀመረው የአበራሽ ታሪክ የማዛ አሸናፊ ታሪክ ነው። ድፍረት በተሰኘው ሲኒማ ላይ የሚተረከው የጠለፋ ባህል የቆየ ቢሆንም በኢትዮጵያ የተለየ ትኩረት የሳበው ራሷን ለመከላከል የወሰደችው እርምጃ መሆኑ ይታወቃል። በሲኒማ መልኩ ተቀናብሮ ቀደም ብዬ እንዳስተዋወቅኩት በሁለት ታዋቂ አመታዊ ዓለም አቀፍ ፊልም ፌስቲቫሎች አሸናፊ እስከ መሆን ድረስ በቅቷል። ፊልሙን ለመጀመሪያ ጊዜ ሲመለከቱ የነበረውን ሁኔታ ጨምሮ ያጫወቱን እስኪ በጣም የሚገርመው ነገር ዘረሰና ይህን ፊልም ሊሰራ እንግዲህ ካለፈው ስድስት ሰባት ዓመት ጀምሮ ብዙ ደክሟል። ብዙ ኢትዮጵያ ይመላለሳል። ከኔ ጋር ብዙ እንጫወታለን እሱም እዚህ ሲመጣ እኔም ዋሽንግተን ሲሄድ እና እውነቱን ለመናገር በጣም የደከመበት ጉዳይ ነው እና መጨረሻ ላይም በዚህ ሁኔታ ስለተሳካለት በጣም በጣም ነው ደስ የሚለኝ እና እንደጠቀስከው ባለፈው ወር በርሊን ከመሄዴ በፊት ፊልሙን አላየሁትም። እንደውም በርሊን ሄጄ ሰናይ ተቀብለውኝ ያን ቀን ማታ ቢያንስ አያለው ፊልሙን ምክንያቱም በነጋታው ለፕሬስ መግለጫ አለብን። እንደ አንዳንድ ነገር ብጠየቅም እንግዲህ ፊልሙ ካየ በኋላ ነው እያልኩ ነበር የሄድኩት። ግን ዘር ሰናይ በፍጹም ከኦዲየንሱ ጋር ኤክስፔሪንስ ማድረግ አለብሽ፣ እና በሲኒማ ሴቲንግ ነው ኤክስፔሪንስ ማድረግ ያለብሽ። አይሆንም አለኝ ከተመልካቹ ጋር። አዎ ከተመልካቹ ጋር አለኝ እንግዲህ እሺ ብዬ ያው የእሱን ምክር በመቀበል መጀመሪያ ፕሪሚየር ሲደረግ ትልቅ ኦኬዥን ነበር። ሬድ ካርፔት ኦኬዥን ነበረ። በዛ መልኩ ነበር ና ያው አዳራሹ ሙሉ ነው። ሰባት መቶ ከሚሆኑ ሰዎች ነበር የተገኙት። የሚገርመው ነገር ፊልሙ ተጀምሮ እስኪያልቅ ድረስ የዘረሰናይና ቲሙ ሁላችን ከኋላ ነበር የተቀመጥነው። የአንድ ሰው ጭንቅላት አይንቀሳቀስም። ዝም ብያ ያለው ሁሉም ለዛ ለዘጠና ደቂቃ የሚተነፍስ አይመስልም ያም ፊልም ሲመለከት እና እኔም አብሬ በዛ ሁኔታ ነበርኩኝ። ግን ብዙ ደግሞ ውስጤ ትንሽ የመረበሽ ስሜትም ነበረኝ እኔ ምክንያቱም ታሪኩ በጣም ጠንካራ ነው። ፊልሙ በጣም በጥሩ ሁኔታ ነው የተሰራው፣ እና ወደ ኋላ አስራ ስድስት አመት መለሰኝ ህግ ባለማስቶች ማህበር ስምንት አመት ስሰራ ያሳለፍኩትን ብዙ ነገር እንደገና አስታወሰኝና፣ ትንሽ የመረበሽን ስሜት ነበረኝ፣ የመደሰትን ስሜት ነበረኝ፣ ብቻ የተደበላለቀ ነው። ካለቀ በኋላ ፊልሙ ታይቶ ሰው ከፍተኛ ጭብጨባ ነው የሚሰማው እና ፕሮዲሰሮቹን ሁሉንም ከጠራ በኋላ መጨረሻ ላይ እንደ ሰርፕራይዝ ነው፣ ድንገተኛ ትውውት ነበር። አዎ፣ ፊልሙ ታይቶ ካለቀ በኋላ ወደ መድረክ በመውጣት ዲሬክተሩ፣ ፕሮዲሰሮቹ፣ ሜሮንን ሁሉንም ጋበዛቸው ወደ መድረክ። ቀጥሎ መጨረሻ ላይ እኔን ጋበዘኝ ያለብኝ እና እንዳልኩ ከመድረኩ ተነስቶ ነበር ያጫጫው። ትልቅ ልምድ ነበር ለእኔ፣ አዲስ ልምድ ነበር። እስኪ አሁን ደግሞ ለአፍታ ወደ ፊልሙ ዲሬክተር ዘረሰናይ ብርሃኔ መሃሪ መለስን በል። በፊልሙ ታሪካቸው የተተረከው ወይዘሮ መዓዛ ቀደም ብለው እንደገለጹት በበርሊኑ የፊልም ፌስቲቫል ለመጀመሪያ ጊዜ ከታዳሚ ጋር ሆነው ፊልሙን ለማየት በተዘጋጁበት ወቅት አድሮበት የነበረውን የጭንቀት ስሜት የገለጸበትን በመጠኑና ድምጥ በምን ቃላት እንደምነግርህ አላውቅም። በእውነት ለእኔ በጣም ትልቅ ጭንቀት ነበር፣ ምክንያቱም አንድ ሰው በስራው በህይወቱ አምኖ ለአለም ህዝብ ማንነታቸውን፣ ስራቸውን፣ ፍርሃታቸውን፣ ደስታቸውን ይሄን ሁላ ነገር ስታቀርብ በእውነት በትክክለኛ አድርጌዋለህ ወይ ለተመልካቹ ይሄንን ሰው ሙሉ በሙሉ ቀርጨዋለሁ ወይ የሚለውን ትልቅ ሀላፊነት ነው እና ሀላፊቱ ትንሽ ጨንቀሃል። ፊልሙ ካለቀ በኋላ ለብዙ ጊዜ እንዳው ማዛን ገና ነኝ ገና ነኝ አላሳይሽም እያልኩኝ እስካሁን ድረስ አቆይቻት ነበር። ወይዘሮ ማእዛ እስኪ ወደዚያ ወደ 16 ዓመት ታሪክ ልመልሶ ና እንግዲህ ፍርዱን ተመልካች ሰጥቷል። ሲኔማው የተቀናበረበትን ታሪኩ የተመለከቱበትን በሁለት የተለያዩ ቦታዎች አሸናፊ እስከመሆን አብቅቶታል። ነገር ግን በዋናነት ያን እውነተኛ ታሪክ ሂደቱ የነበረውን ገጽታ በቅርብ በዋና ባለታሪክነት ታሪክነት የሚያውቅ ሰው የአበራሽን ታሪክ በህግ ሂደት የነበረውንና የተከተሉት ሁኔታዎች ለተመለከተ ዘረሰናይ ላይ ለመፍረድ ባለመብትም ነዎትና በእርግጥ ያን ስዕል መስጠት ችሏል። ድፍረት እውነቱን ለመናገር ታሪኩ በጣም አኪሬት ነው የቀረበው። ሁኔታውን በጣም በትክክል ነው የሚገልጸው። እንዳልኩ ከኔ ጋር ብዙ እንነጋገር ነበር። እንዴት ነበር ነበር የፍርድ ልጀቱ የልጅቷ ስሜት እንዴት ነበር? አንቺንና ልጅቱን ምንድን ነው የሚያመሳስላችሁ ነገር? እንዴት ነው ኮኔክት ያደረግሽ ከሷ ጋር በስሜትም የተገናኘሹ ከዚህ ጉዳይ ጋር ይለኝ ነበር፣ ብዙ ያነጋግረኝ ነበር። እሱን ሁሉ ወስደዋል፣ ሀሳቡንም ተረድተዋል። እሱ ብቻ ሳይሆን ደግሞ በራሱ መንገድ ደግሞ እንዳረጋገጠ የነገርኩትንም ከሌላም መንገድ ያገኛቸውንም ከዶክመንትስ ያገኛቸውንም እውነታዎች ደግሞ በራሱ መንገድ እንዳረጋገጠ ፊልሙ ላይ አይቼዋለሁ። ገደብ በግራም ቀኝም በሁለቱም ላይ ብይኑን የሚሰጡት እርስዎ ነዎት እና መሪ ተዋናይዋ ሜሮን ጌትነት ያን እርሶ በጊዜው ያደረጉትን በትክክል አቅርበዋለች። እንዴት ተጫወተችው? የሜሮንን የተዋናይነት ሚናስ እንዴት ይገመገሙታል? እውነቱን ለመናገር ዚህ የሚሰሩት ፊልሞች ብዙ ጊዜ አግኝቼ አልተከታተልኩም አብዛኛዎቹን እና የሜሮን እውቀትና ችሎታ ከዚህ ቀደም በደንብ አላጤንኩም ነበረ። ነገር ግን በዛ ፊልም ላይ ከፍተኛ ችሎታ እና ከፍተኛ ደግሞ ፖቴንሻል ያላት አክትረስ እንደሆነች ነው የተረዳሁት። በከፍተኛ ሞገስና በጣም በጥሩ ሁኔታ እኔ ጋ ያለውን ልበል እልክና በአንድ በኩል ደግሞ አዛኝነቴንም ቲንክ በደንብ አድርጋ አሳይታለች። በጣም ጥሩ ሁሉንም ሲሙን ለማመስገን ፈልጋለሁ እና ጥሩ ስራ እንደሰሩ ለመናገር ፈልጌ ነው። በፊልሙ ለተመልካቾች የቀረበው ስዕል እርስዎ ያደረጉትን ታሪክ ተመልሶ የሚመለከት ነው እና ለዲሬክተሩም ሆነ ለመሪ ተዋና ሜሮን የሰጡትን አስተያየት ጨምሮ በምጩ ፕሮግራማችን በተለይ ባህሉን የጠለፋ ልማድን የድሮውን መሰረት ያለ ያለበትን የሚመለከት ከባለሙያዎች ጋር የሚደረግ ውይይት መልሰን እንደምናገኘው ተስፋ አደርጋለሁ። አዎ ውይይት በዛ ላይ ያስፈልገናል። ጠለፋ መጥፋት አለበት። ሀገራቸው መንገዱን ከጀመሩት ውስጥ ኖት። ወይዘሮ መዓዛ አሸናፊ በአሁኑ ሰዓት በተባበሩት መንግስታት ድርጅት የአፍሪካ የምጣኔ ሀብት ኮሚሽን የሴቶች ጉዳይ አማካሪ እንዲሁም የእናት ባንክ የዲሬክተሮች ቦርድ ሰብሳቢ የህግ ባለሙያ ወይዘሮ መዓዛ አሸናፊ ለጊዜው አመሰግናለሁ። ጊዜ ግን ሰፋት ትባላለች። የ14 ዓመት ልጅ ነች። እንዳጠጋኝ ልጅቱ 14 ዓመት እና የ14 ዓመት ልጅ ናት። ወንድ የገደለችው ለምንድን ነው? ፍረት የተሰኘውን የኢትዮጵያዊ ፊልም በቅርቡ በዚህ በዩናይትድ ስቴትስ እና በጀርመናዋ የበርሊን ከተማ በተካሄዱ ሁለት የዓለም አቀፍ አመታዊ የፊልም ትዕይንቶች የተመልካቾችን ፊልም የተመልካቾችን ሽልማት ለማግኘት የበቃ ፊልም ነው። በሱ ላይ የኢትዮጵያ የህግ ባለሙያ ሴቶች ማህበር መስራችና ለረጅም ጊዜ የመሩት ወይዘሮ መዓዛ አሸናፊም በዚህ ፊልም ታሪካቸው እና ስራቸው ይታያል እና እሱን አስመልክቶ አሉላ ከበደ ከእሳቸው ጋር ያደረገውን ቃለ ምልልስ ነበር የሰማ ነው። አሁን እንግዲህ በፊልም ላይ እንቆያለን። ኩንግፉ አሁን ወደ ካራቴ መንገድ እያመራን ነው። በዴቪድ ሄንሪ ሁዋንግ የተጻፈው አዲስ ትዕይንት በኒውዮርክ በመድረክ እየታየ ነው። ታሪኩ የሚናገረው ትውልድ ቻይናዊ አሜሪካዊ ማርሻል አርትስ ኮከብ ብሩስሊ የፊልም ትንግርት ከመሆኑ በፊት የነበሩትን የቀደመ ዕድሜውን ዓመታት የሚዘክር ነው። የቪኦኤዋ ካሮሊን ዌቨር ያጠናቀረችው ነው። በኒው ዮርኩ ብሮድዌይ ጎዳና ላይ የሚገኘው ሲግኔቸር ቲያትር ነው። ኩንፉን ይዞ የወጣው የብሩስሊን የወጣትነት ዘመን የሚጫወተው መሪ ተዋናዩ ኮል ሆሪቤ ዩናይትድ ስቴትስ ውስጥ ተወልዶ እድገቱ ግን በአብዛኛው ሆንኮንግ ነው። ሊ በ18 ዓመቱ ኮሌጅ ለመግባት ወደ አሜሪካ የተመለሰ ጊዜ አይን የገባና የጠገበ ልምድ የነበረው ተዋናይ፣ ዳንሰኛና የቻይና ማርሻል አርትስ ማስተር ነበር። ሊ በተማሪነቱ ዕድሜ እንዳደረገው ሁሉ ኩንፉ ተውኔትም ወደ ሲያትል ይጓዛል። ወደ ሰሜን ምዕራባዊቱ ዋሽንግተን ስቴት ዋና ከተማ በእርግጥ እንደ ኒውዮርኩ ብሮድዌይ አይነት የተመቸ መድረክ ባይሆንም በስቱዲዮ ይታያል። ፀሐፊ ተውኔቱ ዴቪድ ሄንሪ ሆንግ መጀመሪያ ለመጻፍ ያሰበው ሙዚቃዊ ተውኔት እንደነበረ ገልጿል። ይሁን እንጂ የዝማሬ መሸጋገሪያዎችን ከመስራት ይልቅ ዳንስ ቢያስገባበት የተሻለ ይሆናል ብሎ አሰበና በዚያው ወሰነ፣ በዚያው ቀጠለ። ተውኔቱ አስራ ሰባት ዳንሶች አሉት። ብዙ የማርሻል አርት ፍልሚያዎች። እንዲህ አይነት መድረክ ከዚህ ቀደም ቢያንስ በአሜሪካ ተሰርቶ የሚያውቅ አይመስለኝም። እኔ ዳንሲካል ብዬ ነው የጠራሁት። የድራማና የዳንስ ጥምረት የሆነ ጥበብ ተፈጠረ። ሆንግ እንደ ጻፋቸው ሌሎቹ ተውኔቶቹ ሁሉ ኩንፉም የእስያና የአሜሪካን ማንነትና ስብእናን እስያውያንን በተውኔቱ ዓለም ውስጥ በአመዛኙ በማርሻል አርት የጠረባ ወይም የጎን የእግር ምት ተጫዋች እንደሆኑ ብቻ አድርጎ የሚያሳየውን አጠቃላይ ብያኔን የመሳሰሉ ጥያቄዎች ያሳስቡታል። የሚያጎነብስ ወይም አንገቱን የሚደፋ የሚቧጥጥና ጸጉሩን ወደኋላ ቆንድዶ ያሰረ ቻይናዊ በቴሌቪዥን ባየሁ ቁጥር ቴሌቪዥንን በለው በለው ስበረው ይለኛል። ጸሐፌ ተውኔት ሆንግ ነው ይህንን የሚለው እንዳዘጋጅ። ዊሊያም ዶዚ የሚጫወተው ፒተር ኪም ከሆንግ ጋር ይስማማል። እኔም እስማማለሁ። በሆሊውድ የምስራቅ ሰዎች ክፉዎች፣ የጠላት ወታደሮች፣ አስቂኝ የውጥረት ማርገቢያዎች እያደረገ የሚስልበት ሁኔታ በእውን በጣም ያሳምመኛል። በእኔ ፕሮጀክት ውስጥ እነዚህ ሰዎች የሚጫወቷቸው ሚናዎችና ገጸ ባህሪያት ጨርሶ የተለዩ ናቸው። ያ ገጸ ባህሪ ወይም እነዚያ ገጸ ባህርያት ምንድን ናቸው? እንደ ብሩስሊ የሚተውነው ኮል ሆሪቤ መልሳለሁ። ዋናው ገጸ ባህሪ ፒተር ኪም፣ እንደ አዘጋጅ ዊሊያም ዶዜ ተዋናዩ ይቀጥላል። አየህ ከዋናው ገጸ ባህሪ ጋር ይሰራል። እሱ ራሱም ዋናው ገጸ ባህሪ ጀግና ነው። ጸሐፊ ተውኔት ዴቪድ ሃይንሪ ሆንግ ብሩስ ሊ በስጦታ እንደተሞላና አስደናቂ እንደሆነው ሁሉ የመስታወት ጣሪያዎችን በአሜሪካ መዝናኛ ውስጥ እንደሚታየው የሚሰብር አይደለም። የተውኔቱ ሁለተኛው ክፍል ወደ አሜሪካ የተውኔት ሥራ ለመግባት ያደረገውን ትግል ነው የሚያሳየው። በመጨረሻም ያንን ማሳካት እንደማይችል ተረድቶ ወደ ሆንግ ኮንግ ይመለሳል። እዚያም ዛሬ እንደምናውቀው አይነት ተዋናይ ያደረገውን የፊልም ስራ ይጀምራል። ብሩስሊ በቻይናዊው ካንቶኔዝ ቋንቋ ሙዚቃዊ ድራማ ከሚሰራውና ልጁ በአሜሪካ ቴሌቪዥን ላይ ያለውን ስራ አጥብቆ ከሚጠላው አባቱ ሆይ ቹዌን ጋርም አብዝቶ ይጣላል፣ ትግል ውስጥ ይገባል። ቅናት ነው እንዲህ የሚያናገርህ። አሜሪካ ውስጥ ያገኘሁትን ሁሉ አዲስ ነገር ተፈጠረ። አሁን እኔ ዓለም አቀፍ ኮከብ ነኝ ብሩስ ሊ ነው ይህንን የሚለው እንደሊ አባት ሁቾ የን የሚጫወተው ፍራንሲስ ጁ እንዲህ ይላል ቤተሰብህን የምትደግፈው እኮ ሚስትህ ነች ብሩስ ሊ በአውሮፓውያኑ የዘመን አቆጣጠር በ1971 እና በ1972 ዓ ም እስያ ውስጥ የተጫወተባቸው የማርሻል አርትስ ፊልሞች ዓለም አቀፍ ኮከብ አድርገውታል ኢንተር ዘ ድራገን የሚባለው የመጀመሪያ ትልቁ ፊልሙ ሆሊውድ ውስጥ በ 973 ዓ ም ሊወጣ ሰሞኑን ብሩስሊ በአንጎል ካንሰር በ32 ዓመቱ ሞተ። አድማጮች፣ የምሽቱ ስርጭታችን በዚሁ ተጠናቋል። ያለፏችሁን ዝግጅቶች ቪኤኒውስ ኮም አማሐሪክ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሃሪክ ብላችሁ ተቀጠሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ25ና በ30 ሜትር ባንዶች እንዲሁም በናይልሳት በሚተላለፈው ስርጭት እንደገና እንገናኛለን። ለምሽቱ ፕሮግራሙን ከመራልን ኃይሉ ታምራት ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። ሰላም፣ መልካም ምሽት።